ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አንዳንዶች መሪው ፓርቲና መንግስት ወደዚህ ዳያሎግ ለመግባት የወሰኑት ከፍርሃት የመነጨ እንደሆነ ሲያቀርቡ፣ ሌሎቹ ደግሞ የውጭ ኃይሎች በፍቷቸው ነው የገቡበት የሚል የተዛባ አመለካከት ያንጸባርቃሉ። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የውጭ ኃይልም ሆነ በጫና በፍራቻ የሚል አመለካከት የለንም። በዋናነት ለዚህ ድርድር ዋናው ምክንያት የሆነው ባለፈው አንድ ዓመት በሀገሪቱ ላይ ሕብረተሰቡ ያሳደረው ጫና ነው የሚል እምነት ነው ያለን። እኚህኛው ደግሞ የኢትዮጵያውያን ዴሞክራሲያዊ ፓርቲ የስራ አስፈጻሚ ኮሚቴ አባል አቶ ዋሲሁን ተስፋዬ ናቸው። ገዢው ፓርቲና መንግስት ድርድር ለመጀመር እየተወዛገቡ ካሉበት ጉዳይ የተወሰደ ነው። ዝርዝሩን በዕለቱ አብይ ርእስ እናሰማለን። አሁን ደግሞ የዕለቱ አብይ ርእሶች። ቀጣዩ የሶማሊያ ካቢኔ የድርቁን ጉዳይ የሚያስተዳድር የሚኒስቴር መስሪያ ቤትን ያካተተ፣ በአሁኑ ወቅት ከ6 ሚሊዮን በላይ የሚሆኑ የሀገሪቱ ዜጎች ረድኤት ያስፈልጋቸዋል ተባለ። ፕሬዚደንት ዶናልድ ትራምፕ ለከፍተኛ ዳኛነት ያቀረቧቸው የፌዴራል ይግባኝ ሰሚ ዳኛ ኔል ጎርስች ዛሬ በሕግ መወሰኛ ምክር ቤት ፊት ቀርበው ሲናገሩ በሀገሪቱ ከፍተኛ ፍርድ ቤት ላለው ቦታ ከተሰየሙ በነፃነት የመስራትን ጽንሰ ሀሳብ አቅፈው እንደሚቀበሉ ገልጸዋል። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ መጋቢት 12 2009 ዓ ም ምሽት ስርጭታችን ጋር አስተናጋጆች አሉላ ከበደና አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። አሁን በቅድሚያ ግን ዜናዎቹን እናሰማለን። ቀጣዩ የሶማሊያ ካቢኔ የድርቁን ጉዳይ የሚያስተዳድር የሚኒስቴር መስሪያ ቤትን ያካትታል። በአሁኑ ወቅት ከስድስት ሚሊዮን በላይ የሚሆኑ የሀገሪቱ ዜጎች ረድኤት ያስፈልጋቸዋል። የሶማሊያ ጠቅላይ ሚኒስትር ሐሰን አሊ ኸይር ለካቢኔ አባልነት ያቀረቧቸውን ሰዎች ዛሬ በሞቅዲሾ ይፋ አድርገዋል። በሶማሊያ ታሪክ ለመጀመሪያ ጊዜ በርካታ ሴቶች ለካቢኔ አባልነት ከታጮች ሰዎች መካከል ናቸው የቀውስ ጊዜ አስተዳደር ሚኒስትር እንዲሆኑ የቀረቡት ፕሮፌሰር ማርያን ቃሲም አህመድ ይገኙባቸዋል። ጠቅላይ ሚኒስትሩ ለካቢኔ አባልነት ያቀረቧቸው ሰዎች 68 ናቸው። ብዙዎቹ በቀድሞ አስተዳደር ያገለገሉ ናቸው። የሀገሪቱ ፕሬዚደንት መሐመድ አብዱላሂ መሐመድ ውጤታማ የሆነ መንግስትን ለመምራትና ሙስናን ለመቀነስ ቃል የገቡ በመሆናቸው ብዙ ሶማሌዎች ቁጥራቸው ያነሰ የካቢኔ አባላትን ነበር የጠበቁት። ለካቢኔ አባልነት የቀረቡት እጩዎች በሶማሊያ ምክር ቤት መጽደቅ ይኖርባቸዋል። ዛሬ በሌላ የሶማሊያ ዜና ዋና ከተማይቱ ሞቃዲሾ በመንግስት የጸጥታ ኬላ ውጪ ፈንጂ የተጠመደበት ተሽከርካሪ ፈንድቶ ቢያንስ አምስት ሰዎች ሲገደሉ አስራ አንድ መቁሰላቸውን የጸጥታ ኬላ ወደ ፕሬዝዳንቱ ቤተ መንግስት ከሚያመሩት በርካታ ኬላዎች አንዱ መሆኑንም ዘገባዎች አመለከቱ። በፈንጂዎች የተሞላው መለስተኛ አውቶብስ ብስ በሶማሊያ ብሔራዊ ቲያትር ፊት ለፊት ባለው የጸጥታ ኬላ አጠገብ እንደተተወ የሞቃዲሾ ክልላዊ አስተዳደር ቃል አቀባይ አብዲ ፈታህ ኡመር ሀላኔ ለጋዜጠኞች ገልጠዋል። እስካሁን ባለው ጊዜ አምስት ሰዎች መገደላቸው ተረጋግጧል። ከነሱም ሶስቱ ጥበቃ ላይ የነበሩ የመንግስት ወታደሮች ናቸው። አስራ አንድ ሰዎች ደግሞ የመቁሰል አደጋ ደርሶባቸዋል። ፕሬዚደንት ዶናልድ ትራምፕ ለከፍተኛ ዳኝነት ያቀረቧቸው የፌዴራል ይግባኝ ሰሚ ዳኛ ኔል ጎርስች ዛሬ በህግ መወሰኛ ምክር ቤት ፊት ቀርበው ሲናገሩ በሀገሪቱ ከፍተኛ ፍርድ ቤት ላለው ቦታ ከተሰየሙ በነፃነት የመስራቱን ጽንሰ ሀሳብ አቅፈው እንደሚቀበሉ ገልጸዋል። በማንኛውም ጉዳይ ላይ እንዴት እንደምፈርድ ለማንም ሰው ቃል የገባሁት ነገር የለም ሲሉ ጎርስች ለተከፋፈሉት የምክር ቤት አባላት ተናግረዋል። ጎርሴች ለሁለተኛ ቀን ነው እየተደመጡ ያሉት። እንደዛ የማላደርገው ሁሉም ሰው የሚፈልገው አእምሮውን ክፍት አድርጎ በሀቅና በህግ ላይ ተመስርቶ የሚፈርድ ፍትሐዊ ዳኛን ስለሆነ ነው ሲሉም ጎርሴች አክለዋል። ጎርሴች አያይዞም በሀቆችና በህጉ ላይ ከመመስረት በስተቀር በማንኛውም ፓርቲ ወይም ለማንኛውም ፓርቲ የመፍረድ ችግር አይኖርብኝም ብለዋል። የዩናይት ስቴትስ የፌዴራል ምርመራ ቢሮው ኤፍቢአይ ዲሬክተር ጄምስ ኮሚ የቀድሞ ፕሬዚዳንት ባራክ ኦባማ ባለፈው ዓመት ፕሬዚዳንታዊ ምርጫ ከመካሄዱ አስቀድሞ የስልክ መስመሮቼ እንዲጠለፉ አድርገውብኛል ሲሉ ፕሬዚዳንት ዶናልድ ትራምፕ ያሰሙትን ክስ ማስረጃ የሌለው እንደሆነ በመግለጽ አረጋገጡ። የትራምፕ የምርጫ ዘመቻ ረዳቶች ትራምፕ እንዲያሸንፉ ሲሉ ከሩሲያ ጋር ተባብረዋል፣ ወንጀል አዘል የሆነ ትብብር አድርገው እንደሆነም ለማጣራት መስሪያ ቤታቸው ምርመራ እንዲያካሄድበት ጄምስ ኮሚ ጨምረው ገልጠዋል። ያም ሆኖ ግን የዋይት ሃውስ ቤተ መንግስት ቃል አቀባይ ሻን ስፓይሰር ትራምፕ ስልኬ ተጠልፏል የሚለውን ክሳቸውን እንደማይቀይሩ ወይም እንደማይስቡ ተናግረዋል። አሁን ገና ነው ስለ ጉዳዩ በምክር ቤት መሰማት የጀመረው ገና መመርመር መሸፈን ያለባቸው ብዙ ቦታዎችም አሉ፣ መሰማት ያለባቸው ብዙ መረጃዎችም አሉ ሲሉ ቃል አቀባዩ ተናግረዋል። ሩሲያ በዩናይት ስቴትስ የምርጫ ሂደት ላይ ጣልቃ ለመግባት ስላደረገችው ጥረት የሚካሄደው ምርመራ በምሥጢር የተያዘ በመሆኑ ስለ ጉዳዩ በዝርዝር ለመናገር አልችልም ብለዋል ጄምስ ኮሚ። የአገሪቱ ምክር ቤት መሪዎች ግን በዝግ ስብሰባ እንደተገለጸላቸውም ኮሚ ያክለዋል። የጉዞ የጸጥታ አገልግሎት ከአስር የመካከለኛው ምስራቅ ሀገሮች በቀጥታ በሚበሩ አይሮፕላኖች ተሳፋሪዎች ትልልቅ የኤሌክትሮኒክ እቃዎች እንዳይይዙ የሚያግድ አስቸኳይ ትእዛዝ ዛሬ አስተላልፏል። አገልግሎቱ ባወጣው መግለጫ የክልከላው ትእዛዝ በተወሰነ አደጋ ላይ የተመሰረተ ሳይሆን አሸባሪ ብዱነች የንግድ አይሮፕላኖችን ኢላማ የማድረግ ፍላጎታቸውን በመገምገም ነው ሲል አስረድቷል። የተላለፈው ትእዛዝ ከተንቀሳቃሽ ስልክ የተለቀ ማንኛውም አይነት ኤሌክትሮኒክ እቃ ተመርምሮ በሚያልፍ ሻንጣ ውስጥ መግባት አለበት ይላል። ክልከላው በተወሰኑ አይሮፕላን ማረፊያዎች ላይ ያተኮረው በወቅቱ ባለው አደጋ ገጽታ ምክንያት ነው ብሏል። የጉዞ ጸጥታ አገልግሎት ለወደፊት ሌሎች አይሮፕላን ማረፊያዎችም ሊጨመሩ እንደሚችሉ አስገንዝቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የስድሳ ስምንት አገሮችና የዓለም አቀፍ ድርጅቶች የውጭ ጉዳይ ሚኒስትሮችና ከፍተኛ ባለስልጣናትን ጉባኤ በማስተናገድ ላይ ናቸው። ራሱን እስላማዊ መንግስት ብሎ የሚጠራው አሸባሪ ቡድን ለመዋጋት የተዋቀረው የዩናይትድ ስቴትስ መራሹ ህብረት አካላት አንድ ላይ ጉባኤ ሲቀመጡ እንደ አውሮፓውያኑ የዘመን አቆጣጠር ከሁለት ሺ አስራ አራት አመተ ምህረት ወዲህ የአሁኑ የመጀመሪያው ነው። ነገ ረቡዕ የሚካሄደው ጉባኤ ዓላማም አይሲስን አሁንም በቁጥጥር ስር ካሉት የኢራቅና የሶሪያ አካባቢዎች ለማስወጣትና ቅርንጫፎችንና ግብረአበሮችንም ለማሳደድ የሚደረገውን ዓለም አቀፍ ጥረት ለማፋጠም መሆኑ ተገልጧል። የአሜሪካ ድምጿ ሲንዲ ሻይን ከውጭ ጉዳይ ሚኒስቴር ያጠናቀረችውን ዘገባ ቆንጅታየ ይዛ ቀርባለች። ጸረ እስላማዊ መንግስት ቡድን ውጊያውና ኢራቅና ሶሪያን ማረጋጋት የሚቻልበት መንገድ አዲሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዋሽንግተን ውስጥ የሚያስተናግዱት የመጀመሪያ አብይ ጉባኤ ትኩረቶች ይሆናሉ። ጸረ አይሲሱ ህብረት ከተቋቋመ ወዲህ ጠቀም ያሉ ስኬቶችን አስመዝግቧል። ሆኖም ገና ብዙ ስራ ይቀራል ሲሉ ተጠባባቂው የውጭ ጉዳይ ሚኒስቴሩ ቃል አቀባይ ማርክ ቶነር አስረድተዋል። first of all, it's an opportunity in the new administration to assess where we're at and what we want to do going forward. በመጀመሪያ ለአዲሱ አስተዳደር አሁን ምን ደረጃ ላይ እንዳለን፣ በቀጣይነት ምን ማድረግ እንደምንፈልግ ለመገምገም እድል ይሰጠዋል። ከሚኒስትሩ መሽቀዳድም አይሁንብኝና አይሲስን ድል ለመምታት አዳዲስ ሀሳቦችና መንገዶችን የሚያቀርቡ ይመስለኛል። የስትራቴጂ ጉዳዮችን የሚመለከተው ስብሰባ ለሚኒስትር ቲለርሰን ከዩናይትድ ስቴትስ ሸሪኮች ጋር በግንባር የመገናኘት እድል እንደሚሰጣቸው የብሩኪንግስ ተቋሙ ማይክል ኦህንለን አመልክተዋል። አዳዲስ የፖሊሲ ሀሳቦች የሚቀርቡ ከሆነ ጥሩ፣ ግን ያም አስፈላጊ አይደለም። በመጀመሪያ ስብሰባ ላይ ደግሞ ግዴታም መቅረብ የለበትም፣ ምክንያቱም ሰው መተዋወቅ ይኖርበታል። ሬክስ ቴለርሰን እና ዶናልድ ትራምፕም ቢሆኑ በአጠቃላዩ የውጭ ፖሊሲ ወይም በብሔራዊ የጸጥታው ማኅበረሰብ ዘንድ በሚገባ የሚታወቁ አይደሉም። በእርግጥም በግል ደረጃ በብዛት አይታወቁም። የህብረቱ ሸሪኮች የሚነጋገሩባቸው በርካታ አስቸጋሪ ጉዳዮች መኖራቸውን የብሩኪንግስ ተቋሙ ተንታኝ አክለው አስታውቀዋል። ፕሬዚደንት ትራምፕ የቀደሙትን ፕሬዚደንት ባራክ ኦባማን የአይሲስን ጽንፈኞች በደንብ ያልተዋጉ ደካማ በማለት ሲነቅፏቸው እንደነበረ የሚዘነጋ አይደለም። ስለዚህም አሁን ተንታኞች አዲሱ አስተዳደር አዳዲስ መንገዶችን ይቀይስ እንደሆነ እየተከታተሉ ናቸው። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን በመጪው ሚያዝያ ወር ብራሰልስ በሚካሄደው የኔቶ ማለት የሰሜን አትላንቲክ አልኪዳን ሀገሮች ድርጅት ጉባኤ ላይ እንደማይሳተፉ መስሪያ ቤታቸው ዛሬ አረጋገጠ። ይሁንና በመጪው ወር ጂ ሰባት በመባል በሚታወቁት ሰባት የበለጸጉ ሀገሮች ጉባኤ ላይ ለመገኘት ወደ ኢጣሊያና ሩሲያ ይጓዛሉ። ቴለርሰን ፕሬዚዳንት ትራምፕ ከቻይናው አቻቸው ሺ ፔንግ ጋር በሚያደርጉት ስብሰባ ለመገኘት ሲሉ ለመጀመሪያ ጊዜ ከ28 የኔቶ አባላት ጋር ለመገናኘት የሚችሉበትን እድል አጥተዋል ሲል ሮይተርስ የዜና አገልግሎት ዘግቧል። ተጠባቂ የፖለቲካ ጉዳይ ምክትል የውጭ ጉዳይ ሚኒስቴር ቶም ሻንን በኔቶ ጉባኤ ዩናይትድ ስቴትስን እንደሚወክሉ የውጭ ጉዳይ ሚኒስቴር ባለስልጣኖች ገልጸዋል። ፕሬዚደንት ትራምፕ ባለፈው ጥር ወር ኔቶን ጊዜ ያለፈበት ድርጅት በማለት አጣጥለውት ነበር። ምክትል ፕሬዚደንት ማይክ ፔንስ ግን ባለፈው ወር ብራሰልስ ባደረጉት ጋዜጣዊ ጉባኤ ዩናይትድ ስቴትስ ኔቶን አጥብቃ ትደግፋለች ብለዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19፣ በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻን በለ ገና ሲወለዱ ጀምሮ ይሄ ነገር ነበረ። ሰውነታቸው ይሄ ዋይሪንግ ሲስተሙ የልባቸው ያቺ ለየት ያለችው ነገር እዛ ነበረች። ግን ከእድሜ ጋር በተገናኘ ሁኔታ ወይም ደግሞ አንዳንድ ጊዜ ከህመም ሊሆናል። ለምሳሌ ጤና የነበረ ሰው ጠለቅ ያለ እንደ ኒሞኒ አይነት ነገር ወይ እንደዚህ ያመውና ሰውነቱ ሲረበሽ፣ ያቺ ሾርት ሰርኪቷት በምትቀሰቀስበት ጊዜ እንደሱ አይነት ነገር ልታመጣ ትችላለች። ዶክተር ውብሸት አየነው ናቸው። በሚኒያፖሊስ ክፍለ ግዛት በዚህ በዩናይትድ ስቴትስ የሚኒሶታ ክፍለ ግዛት የፔንሄን ካውንቲ የህክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪም ናቸው። ፈጣንና የበዛ የልብ ትርታ ምንነትን፣ ምልክቶቹን፣ የጤና እክል ሆነ የሚወሰድባቸውን ሁኔታዎችና ህክምናውን አስመልክቶ በሐኪሞን ይጠይቁ በተጀመረ ተከታታይ ቅንብር በሁለተኛው አጋማሽ ይመለሳሉ። አሁን ቀዳሚው የዕለቱ ገዢ ፓርቲና መንግስት ለመደራደር የወሰኑት ከፍርሃትና ከውጭ ኃይሎች ጫና በመነጨ ምክንያት አለመሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን ለፓርላማ አባላት ተናግረዋል። አንዳንድ ተቃዋሚዎች ከዚህ አንጻር ያላቸው አረዳድ የተሳሳተ መሆኑንም ገልጸዋል። የውጭ ኃይል የሚል አገላለጽ አለመጠቀማቸውን የተናገሩ ተቃዋሚዎች በበኩላቸው መንግስትና ገዢ ፓርቲ ለመደራደር የወሰኑት በህዝቡ ጫና እንደሆነ ግልጽ አድርገዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። አደባባይ የወጣው በፓርላማም የተነገረው ገዢ ፓርቲና ሀያ አንድ ተቃዋሚ ፓርቲዎች እያካሄዱት ባለው የቅድመ ድርድር ውይይት ያከራከረው ሀሳብ ነው። የመንግስታቸውን የስድስት ወራት ያፈጻጸም ሪፖርት ሰሞኑን ለፓርላማ ያቀረቡት ጠቅላይ ሚኒስትር ኃይለማርያም ደሳለኝም ጉዳዩን የሪፖርቱ አካል አድርገዋል። አንዳንድ ተቃዋሚዎች በቅድመ ድርድር ውይይቱ ላይ ያንጸባረቁት አቋም እየተሳሳተ መሆኑን ነው ጠቅላይ ሚኒስትሩ የገለጹት። ገዢው ፓርቲ ኢህአዴግና መንግስት ወደ ድርድር የመጡበትን ምክንያት በተመለከተ ከአንዳንድ አካላት የሚሰነዘሩ እየተሳሳቱ አስተያየቶች ሂደቱን ሊያደናቅፉት ይችላሉ የሚል ግምት አሳድሮብኛል ብለዋል። እናም ለመደራደር የወሰኑት በተቃዋሚዎች እየተገለጸ ባለው ምክንያት እንዳልሆነ አብራርተዋል። አንዳንዶች መሪው ፓርቲና መንግስት ወደዚህ ዳያሎግ ለመግባት የወሰኑት ከፍርሃት የመነጨ እንደሆነ ሲያቀርቡ፣ ሌሎቹ ደግሞ የውጭ ኃይሎች በፍቷቸው ነው የገቡበት የሚል የተዛባ አመለካከት ያንጸባርቃሉ። ሁለቱም ሀሳቦች በመሰረቱ የተሳሳቱ መሆናቸውን አስምሬ በመግለጽ የእኛ መነሻ ግን በጥልቀት የመታደስ እንቅስቃሴ ካተኮረባቸው ጉዳዮች አንዱ የዴሞክራሲ ስርዓት ግንባታ ጉዳይ በመሆኑና የመደብለ ፓርቲ ዴሞክራሲ ግንባታ ደግሞ የፓርቲዎችን ተቀራርቦ በሚያስማማቸው ጉዳዮች አብሮ በመስራት ምህዳሩ እንዲሰፋ ለማድረግና ባልተስማሙባቸው ጉዳዮች ደግሞ ዳኛ ለሆነው ሕዝባችን እንዲፈርደው ለመተው ነው። በማያስማሙን ጉዳዮች ላይ በጫና ምንም ነገር የማንፈጽም መሆናችንን ዓለም ያውቀዋል ሲሉም ጠቅላይ ሚኒስትሩ ተናግረዋል። የተቃዋሚ ፓርቲዎች ሀሳብ ግን ከዚህ የተለየ ነው። ለ21 አገር አቀፍ ፓርቲዎች ደብዳቤ የጻፈውና አሁን በሂደት ላይ ላለው ድርድር ተነሳሽነቱን የወሰደው ኢህአዴግ መሆኑን ያምናሉ። ይህንን ያደረገው ግን ከሕዝቡ በመጣ ግፊት እንደሆነ ነው የሚናገሩት። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ የስራ አስፈጻሚ ኮሚቴ አባል አቶ ዋሲሁን ተስፋዬ ይህንኑን ያንጸባረቁት ኢህአዴግ ሁልጊዜ የሆነች ነገር መስጠትም ወደ ድርድርም መምጣት የሚፈልገው ጫናዎች እየበረቱ ሲመጡ ነውና ይህም የዛ ውጤት ነው ባለፈው አንድ ዓመት የተካሄደው እንቅስቃሴ ውጤት ነው ይህን ድርድር ያመጣው የሚል እምነት ነው ያለን። እሳቸው ግን ያሉት ተቃዋሚዎቹ እኛ ልክ በውጭ ኃይሎች ጫና እና በፍርሃት እንደ መጣን አርገው ነው እየተረዱት ያሉት። የውጭ ኃይልም ሆነ በጫና በፍራቻ የሚል አመለካከት የለንም። በዋናነት ለዚህ ድርድር ዋናው ምክንያት የሆነው ባለፈው አንድ ዓመት በሀገሪቱ ላይ ህብረተሰቡ ያሳደረው ጫና ነው የሚል እምነት ነው ያለን። በአገሪቱ የተካሄደውን የተቃውሞ እንቅስቃሴ ተከትሎ የካቢኔ ሹምሽር ጭምር መደረጉን ያስታወሱት የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ በበኩላቸው ድርድሩም የዚያ የህዝብ እንቅስቃሴ ውጤት መሆኑን አስረድተዋል። ከውጭ የመጡ ኢትዮጵያውያንም የሽምግልና ስራ ለመስራት ሲንቀሳቀሱ እንደነበር አብራርተዋል። ይሄ ነገር አደገኛ ነው። መንግስትና ህዝብ መነጋገር አለበት ብለው አስበው ከመስከረም ጀምሮ እኔ እስከማውቀው ደብዳቤ ሁሉ እየጻፉ መጥተዋል። ኢህአዴግም ላይ ሄደዋል፣ በፓርቲዎች በኩል ሄደዋል። ሲባል ሄደው ተነጋገሩ ከፓርቲዎች ጋር አናግረውናል። አሁን እኛ ደማ በደብዳቤ ሁሉ ፓርቲዎችን፣ መኢአድን፣ መድረክን፣ ሰማያዊንና ኢዴፓን መርጠው እነዚህ አራት ፓርቲዎች ከመንግስት ጋር ወይም ከገዢው ፓርቲ ጋር መደራደርና ነገሮችን ማስተካከል አለባቸው ብለው ለአራት ለአምስት ወራት ሲሞክሩ ነበር። ከዛ በኋላ እንዲሁም የሚገርምህ አንደኛው አንደኛው የሽማግሌ ቡድን ለህዳር 16 የአፍሪካ ህብረት አዳራሽ ጥሪ ሁሉ አስተላልፈዋል። ከዛ በኮማንድ ፖስት ትእዛዝ ተቋረጠ። ሰዎችም ከሀገር ወጡ። ጠቅላይ ሚኒስትሩና ሌሎች የገዢው ፓርቲ ባለስልጣናት ግን የተቃዋሚዎቹ ማብራሪያ ከመነሻውም የተሳሳተ መሆኑን ያስረዳሉ። በቅድመ ድርድር ውይይቱ ላይ የተናገሩት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ይህንኑ ነው ያንጸባረቁት። ኢህአዴግ ከመሰረታዊ መርሁ ነው የሚነሳው። ኢህአዴግ ፕሮግራም ዛሬ ልንፈልግ ሰው ልንሰጣችሁ እንችላለን። ኢህአዴግ ፕሮግራም የሚለው መልቲ ፓርቲ ስርዓት መገንባት ለኢህአዴግ የመስዋዕቱ ዋና ማዕከል ነው። ሁለት ሺህ ሁለት ምርጫ ከተጠናቀቀ በኋላ ኢህአዴግ በዝርዝር ገምግሞ እዚህ ሀገር ላይ ዲሞክራሲ ስርአትን ለመገንባት ተተካኪ ፓርቲ ስርአት መፈጠር አለበት የሚለው ሲሪየስሊ የወሰዱ አጀንዳ ነው። የአሁኑ አዲሷችንም ለምን ይህን ማስፈጸም አቃተን የሚል እንጂ የሆነ ሰው የቤቱ እየሄደ እኔ አናገርኩ፣ እክልን አናገርኩ፣ እናንተን አናገርኩ ያለው መቶ ክል ክልን አናግር ያለው ብሎን ሊሆን ይችላል ግን የነዚያ ሰዎች አቋም ስላይደለ በዚህ ባንሄድ ጥሩ ይሆናል። ሁለተኛ እንዲወሰድ የምንፈልገው እኛ ተጣልተን እየታረቀን አደለንም ከእናንተ ጋር ወይ ደግሞ ስልጣን ለመጋራት እያሰብን አይደለም። እያሰብን ያለ ነው ዲሞክራሲያዊ ስርዓቱን ወደፊት ለማስኬድ፣ የፖለቲካ ምህዳሩን ይበልጥ ለማስፋት እናንተ ፓርቲዎች ብቻ ብቻ ሳትሆኑ አዳዲስ ፓርቲዎችም ኢቮልቭ እንዲያደርጉ መንገድ ያሻከሩ ጉዳዮች ካሉ ለመጥረግ ነው። ይህን አድርገን እዚህ ሀገር ላይ እውነተኛ የመልቲ ፓርቲ ስርዓት እንድንቀሳቀስ ለማድረግ ነው። ስለዚህ አደራዳሪ አሁን ከማናችንም ተቀብሎ ለማናችን የሚሰጠው ነገር የለም። እናም ገዢው ፓርቲና መንግስት በአንድ በኩል፣ ተቃዋሚዎች ደግሞ በሌላ በኩል በድርድሩ አጀማመር ላይ የየራሳቸውን ግምገማና አስተያየት እንደያዙ ቀጥለዋል። ኢህአዴግና ሀያ አንዱ አገር አቀፍ ፓርቲዎች ለቅድመ ድርድር ውይይት በድጋሚ የሚገናኙት የፊታችን መጋቢት ሀያ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ እንደ ዘገባው እናመሰግናለን። በቅርቡ ወደ ጋምቤላ ክልል በመግባት 28 ሰዎችን የገደሉትና ህጻናትን ጠልፎ የወሰዱት በዶክተር ሪያክ ማቻር ጋር ከሚመሩት አማጽያን ጋር ህብረት የፈጠሩ ሙርሌዎች ናቸው ሲሉ በኢትዮጵያ የደቡብ ሱዳን አምባሳደር ተናገሩ። አምባሳደሩ ጄምስ ሞርጋን ለአሜሪካ ድምፅ እንዳብራሩት የአሁኑ ጥቃት ከአንድ ዓመት በፊት የተፈጸመው ጋር የተለየ ነው ይላሉ። አምባሳደሩን ያነጋገራቸው አሁንም እስክንድር ፍሬው ነው። ተከታዩን ይዟል። ከደቡብ ሱዳን የመጡ የሙርሌ ተወላጆች ዳግም ጥቃት ፈጽመው 28 ገለዋል። 48 ህጻናትን አፍነው ወስደዋል። በኢትዮጵያ የደቡብ ሱዳን አምባሳደር ጄምስ ሞርጋን ለዚህ ተጠያቂው የመንግስታቸው ተቀናቃኝ ዶክተር ሪያክ ማቻር መሆናቸውን የሚናገሩት እርሳቸው ለአሜሪካ ድምፅ እንዳብራሩት የተፈጸመውን ጥቃት በተመለከተ መንግስታቸው የደረሰበት ድምዳሜ ይሄው ነው። እነዚህ ተራ የሙርሌ ተወላጆች አይደሉም። እነዚህ ከአማጽያኑ ጋር ህብረት የፈጠሩ ሙሩሌዎች ናቸው። ከሪያክ ማቻር ከሚመሩት ከአማጽያን ጋር ጄኔራል ሀሊድ የሚባሉ የሙሩሌ ተወላጅ ጄኔራል አሉ እና በቅርቡ ጥቃት የፈጸሙት ሙሩሌዎች የእርሳቸው ሰዎች ናቸው። እርሳቸው ደግሞ ከአማጽያኑ መሪ ሪያክ ማቻር ጋር እየሰሩ ነው። አሁን የምናውቀው ይህንን ነው። ባለፈው ዓመት በተመሳሳይ በተፈጸመው ጥቃት የሁለቱም ተቀናቃኝ የደቡብ ሱዳን ወገኖች እጅ እንደሌለበት ጠቅላይ ሚኒስትር ኃይለማርያም ግልጽ ያደረጉት ወዲያውኑ ነበር። በአሁኑ ጥቃት በሳልቫኪር ማያርዲት የሚመራው መንግስትም ሆነ ለዶክተር ያክ ማቻር ታማኝ የሆኑ አማጽያን እጅ ይኖርበት እንደሆነ በግልጽ የተነገረ ነገር የለም። በሀገሪቱ ያለው የእርስ በርስ ጦርነትና አለመረጋጋት ሁኔታዎችን ለመቆጣጠር አስቸጋሪ እንዳደረገ ግን እየታየ ነው። የኢጋድ አባል ሀገራት የውጭ ጉዳይ ሚኒስትሮች ሰሞኑን ባወጡት መግለጫ እንደ አውሮፓውያን አቆጣጠር በነሐሴ 2015 የተፈረመውን የሰላም ስምምነት ከመተግበር አንጻር መሻሻል አለመታየቱና በአገሪቱ ያለው ብጥብጥ መቀጠሉ እንዳሳሰባቸው አስታውቀዋል። አምባሳደሩ ግን ይህንን ድምዳሜ አልተቀበሉም። የሰላም ስምምነቱን ተግባራዊ ከማድረግ አንጻር መሻሻል የለም በሚል በኢጋድ የውጭ ጉዳይ ሚኒስትሮች የተገለጠው እውነት አይደለም። አማጽያኑ የሚገኙትም በኢጋድ አባል አገሮች ዋና ከተሞች ነው። እነርሱ እጅግ ዘመናዊና ውድ በሆኑ ሆቴሎች እየተቀናጡ አገራችን ያለው ሕዝብ እንዲሰቃይ ያደርጋሉ። እነርሱ ቀድሞውንም ቢሆን አገሪቱን የዘረፈው ቡድን አባላት ናቸው። በኢትዮጵያ የደቡብ ሱዳን አምባሳደር በቅርቡ ጥቃት የፈጸሙትን የሙርሌ ታጣቂዎች በተመለከተ የሰጡትን አስተያየት ከሦስተኛ ወገን ማረጋገጥ አልተቻለም። የአማጽያኑን መሪ የዶክተር ሪያክ ማቻርን ቃል አቀባዮች ለማግኘት ያደረግኩት ጥረትም ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አሁን ወደ አፍሪቃ ንግድ እናመራለን። የደቡባዊ ካሊፎርኒያ ዩኒቨርሲቲ በየአመቱ በሚያዘጋጀው የአፍሪካ ኢኮኖሚና የልማት ጉባኤ አፍሪቃውያን የንግድ መሪዎችንና የመንግስት ባለሥልጣናትን ዩናይትድ ስቴትስ ውስጥ ከሚያገናኙ የሙያ አቻዎቻቸው ጋር ያገናኛል። በዚህ አመት የአፍሪካ ጉባኤ ግን አፍሪቃውያን አልተገኙም፤ ሁሉም ቪዛ ተከለከሉ። ከሎስ አንጀለስ የደረሰንን የሚሸል ኩንን ዘገባ አዲስ አበባ ያቀርበዋል። የአፍሪቃ የኢኮኖሚ ጉባኤ ብዙውን ጊዜ ሰዎች በአፍሪቃና በዩናይትድ ስቴትስ መካከል ስላለው ንግድ እንዲወያዩ እድል ይፈጥራል። ይሁንና በዚህ ዓመቱ ጉባኤ ብዙዎች አልተሳተፉም ይላሉ አዘጋጆቹ። የአፍሪቃውያን ዓለም አቀፍ የኢኮኖሚና የልማት ጉባኤ ሊቀመንበር ሜሪ ፍላወርስ ብዙውን ጊዜ ከአርባ ከመቶ የሚሆኑት ቢቀሩብን ሌሎች ይመጣሉ። ዘንድሮ ግን መቶ በመቶ ሁሉም ሉካን ቀሩ። በጣም ያሳዝናል። በተፈጠረው ነገር የእነዚህ ሰዎች ልብ ተሰብሯል። ሚስ ፍላወርስ ይህን የአፍሪቃ ልማትና የንግድ ጉባኤ ሲያዘጋጁ የዘንድሮ አራተኛ ጊዜ ነው። አፍሪቃ ውስጥ የሚገኙ የዩናይትድ ስቴትስ ኤምባሲዎች ግን ለተሳታፊዎቹ ቪዛ ከልክለዋል። በሊቀ መንበሯ ሜሪ ፍላወርስ ግምት ወደ አንድ መቶ ይሆናሉ ቪዛ የተከለከሉት። ከእነዚህ ውስጥ ሴራሊዮን፣ ጊኒ፣ ጋና፣ ናይጄሪያ፣ ኢትዮጵያና ደቡብ አፍሪካ ይገኙባቸዋል። ይህ አይነቱ አጋጣሚ አገሮችን ለማገናኘት የምናደርገውን ጥረት ያሰናክልብናል። የዘንድሮ ጉባኤ ተሳታፊ የሆኑ አፍሪካውያን በሞላ ቪዛ ለምን እንደተከለከሉ ለሚስ ፍላወርስ እንቆቅልሽ ነው የሆነባቸው ይሁንና ፕሬዚዳንት ዶናልድ ትራምፕ ይፋ ካደረጉት ሰፊ የጉዞና የቪዛ እገዳ ጋር የተያያዘ ሳይሆን እንዳልቀራ ይጠረጥራሉ። እናም የምክር ቤት አባሏን ዳያን ዋትሰንን ጨምሮ የወቅቱንና የቀድሞዎቹን የኮንግሬስ አባላት አነጋግረዋል። በዚህ ጉባኤ ላይ እንዲገኙ ፕሮግራም የተያዘላቸው ነገር ግን ቪዛ የተከለከሉ አምባሳደሮችም አሉ። እንደሚታወቀው በአሁኑ አስተዳደር ከአፍሪካ ወደ አሜሪካ የሚመጡ ሰዎች ቁጥር እየቀነሰ ነው፣ እናም ቪዛ ይከለከላሉ። ይህን ጉዳይ በተመለከተ ሚስ ፍላወርስ መረጃ ፍለጋ ወደ ዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ደውለዋል። የግለሰቦችን ቪዛ የተመለከተ ጥያቄ አናስተናግድም የሚመልስ ነው ያገኙት። ለነገሩ በመላው ዓለም የሚገኙ የዩናይትድ ስቴትስ ኤምባሲዎች ወደ አሜሪካ ለሚጓዙ ሰዎች ቪዛ እየከለከሉ መሆናቸው እየተዘገበ ነው። I have to say that most of us feel that it is a discrimination issue. ብዙዎቻችን የሚሰማን ድርጊቱ በአፍሪካ ሀገሮች ላይ የሚፈጸም አድሎ እንደሆነ ነው የሚፈጸም አድሎ እንደሆነ ነው። ብዙ ጊዜና በተደጋጋሚ ያጋጠመን ያየነውን በመሆኑ ከዚህ ድምዳሜ ላይ ደርሰናል። የሚገርመው ግን ብዙዎቹ ቪዛ የሚከለከሉ ሰዎች ከአጉሪቱ ጋር ሕጋዊ የንግድ ትስስር ያላቸው ናቸው። ሰዎች እዚህ አገር ላይ ንግድ ለማካሄድ ያቅዳሉ ተስፋም ያደርጉ ነበር። ምን ያደርጋል፣ ብዙ ሊሳካ አልቻለም። የዚህ አይነቱ ጉባኤ አዘጋጆች ግን ጉዳዩን ከስር መሠረቱ መመርመራቸው የማይቀር ነው። ወደ መጨረሻው የመጽሔቱ ርዕስ እንወሰዳቸው አድማጮች። የቀድሞ ዩናይት ስቴትስ ፕሬዝዳንት ባራክ ኦባማ በ2016 ፕሬዝዳንታዊ ምርጫ ወቅት በስውር መቅረጫ ሰልለውኛል ሲሉ ፕሬዝዳንት ዶናልድ ትራምፕ ያቀረቡት እጅግ ከባድ ክስ የፈጠረው ውዝግብ ትላንት የፌዴራሉ ምርመራ ቢሮ ዲሬክተር ጄምስ ኮሚ ወድቅ ካደረጉት በኋላ አዲስ አቅጣጫ ይዟል። ኮሚ በተጨማሪም ሩሲያ በዩናይትድ ስቴትሱ ምርጫ ጣልቃ ገብታ ስለመሆንና አለመሆኗ ኤፍቢአይ ምርመራ እያካሄደ መሆኑንም ለመጀመሪያ ጊዜ አረጋግጠዋል። የፌዴራሉ ምርመራ ቢሮ ዋና ዲሬክተር ኮሚ እነኚህን ማረጋገጫዎች የሰጡት የሴኔቱ የደህንነት ጉዳዮች ኮሚቴ አስረጂ ባለሥልጣናትን አቅርቦ ለመጀመሪያ ጊዜ ባነጋገረበትና ለሕዝብም በግልጽ በተላለፈ ስብሰባ ላይ ነው። የአሜሪካ ድምፅዋ ካትሪን ጂፕሰን ከ ዩናይትድ ስቴትስ ምክር ቤት ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን ክፍሌ ይዘው ቀርበዋል። የፕሬዚደንት ትራምፕ ክሶች ምርመራ ተካሂዶባቸው ምንም ማስረጃ እንዳልተገኘ ለሕዝብ ይፋ ሆኗል። የኤፍቢአይ ማለትም የዩናይትድ ስቴትስ የፌዴራሉ ምርመራ ቢሮ ዋና ዳይሬክተር ጄምስ ኮሚ ናቸው። ትላንት በሴኔቱ የደህንነት ኮሚቴ ፊት ቀርበው በፕሬዚደንት ትራምፕ ለቀረቡት ክሶች ምንም አይነት ማረጋገጫ እንዳልተገኘ ያስታወቁት ኤፍቢአይ የጸረ ሽብር ተልእኮ አንዱ አካል እንደመሆኑ የሩሲያ መንግሥት በ2016ቱ ፕሬዚዳንታዊ ምርጫ ጣልቃ ለመግባት ያደረጋቸውን ጥረቶች እየፈተሸ ነው። የፌዴራሉ ምርመራ ቢሮ ዳይሬክተር ጄምስ ኮሚ ለመጀመሪያ ጊዜ በሕዝብ ፊት ቀርበው ለመመስከር ባገኙት ዕድል ምርመራው በሩሲያና በትራምፕ የምረጡኝ ዘመቻ መካከል ግንኙነት ከነበረም ያንንም ያካትታል ሲሉ ጨምረው ተናግረዋል። የተያያዘው ምርመራ ከምርጫው ጣልቃ መግባት ጥረቶች ጋር በተያያዘ ወንጀል ተፈጽሞ ከሆነም ማጣራትን ያካትታል። ምርመራው ግልጽና አሁንም እየተካሄደ ያለ በመሆኑም በተለይ ግን ምስጢራዊነቱም በማየት ምን እየሰራን እንደሆን ከዚህ በላይ መግለጽ አልችልም። የኤፍቢአዊው ምርመራ ምን እንደሆነ ከዚህ በላይ በዝርዝር ባይገለጽም ፕሬዚደንት ዶናልድ ትራምፕ በትዊተር ላቀረቡት ኦባማ በምስጢር ስለላ እንዲካሄድብኝ ትዕዛዝ ሰጥተው ነበር ለሚለው ክሳቸው ግን ምንም አይነት ማስረጃ እንዳልተገኘ ተረጋግጧል። በፕሬዚዳንቱ ትዊቶች ለቀረቡ ክሶች ድጋፍ የሚሆኑ ምንም አይነት ማስረጃዎች የሉኝም። በፌዴራሉ ምርመራ ቢሮ ውስጥ ማስረጃዎች ይኖሩ እንደሁ በጥንቃቄ ተመልክተናል፣ ያገኘነው ነገር የለም። የሐቅ አጣሪው ኮሚቴ ዲሞክራት አባላት በምርጫው ውጤት መደሰት ብቻም ሳይሆን ተጨማሪ ማስረጃዎችን በመስጠትም የትራምፕን ክስ አባይነት በማጉላት ተናግረዋል። የካሊፎርኒያው አዳም ሺፍ አንዱ ናቸው። ስለዚህ ፕሬዚዳንት ኦባማ በግላቸው ማንም ሰው ላይ ምስጢራዊ ስለላ እንዲካሄድበት ማዘዝ አይችሉም። ማንኛውም የዩናይትድ ስቴትስ ፕሬዚዳንት በግለሰቦች ላይ የቅጅ ስለላ እንዲደረግ ማዘዝ አይችልም። የስለላው ጉዳይን አስመልክቶ ሪፐብሊካኖች ግን በዚህ ረክቶ የተቀመጡ አይመስሉም። በ2016ቱ የምርጫ ዘመቻ ወቅት የተካሄዱ የስለላ ተግባራት ሁሉ ምርመራ መቀጠል እንዳለበት ፍላጎታቸውን ገልጸዋል። አሁንም የዛው ካሊፎርኒያ ተወካይ ዴቪን ኑኔስ ያስረዳሉ። ሌሎች የክትትል እንቅስቃሴዎች በፕሬዚዳንት ትራምፕ እና ባልደረቦቻቸው ላይ አነጣጥረው ሊሆን ይችላል። ከምርጫው ዘመቻዎቹ ወራት በኋላ ሾልከው የወጡ መረጃዎችም እንዲሁ ሊፈተሹ ይገባል ያሉት ደግሞ ፒተር ኪንግ የተባሉት ተወካይ ናቸው። በመንግስት ውስጥ ያሉ ሰዎች መረጃዎችን አሾልከው በማቀበል ወንጀሎችን ፈጽመዋል። ስለዚህ በትክክል ወንጀሎች ተፈጽመዋል። ፕሬዚዳንቱ ቀድመው በቅጂ አማካኝነት ስለተፈጸሙ ስለላዎች በመጠቆም ይህኛውን ወንጀል ያሳነሱት ይመስለኛል። እንደ ፕሬዝደንቱ ከሆነ አሁንም ትክክለኛው ታሪክ መረጃዎችን እያሾለኩ ማቀበል ነው። ለምሳሌ ትላንት አስረጆች በሴኔቱ ምርመራ ኮሚቴ ፊት ከመቅረባቸው ጥቂት ሰዓታት በፊት በትዊተር የተላለፉ መልእክቶች ሪፐብሊካኖች ስለ ባዕዳን ሀገሮች ጣልቃ ገብነት ሳይሆን ይበልጥ ያወሩ የነበረው መገናኛ ብዙሃን በምስጢራዊ ጉዳዮች ላይ ስለሚያቀርቧቸው ዘገባዎች ነበር። የደቡብ ካሮላይና እንደራሴ ሪፐብሊካኑ ትሬ ጎውዲ እንዲህ ነበር ያሉት። ለመሆኑ እንዴት ነው አንድ ጋዜጠኛ በምስጢር ስለ ተላለፈ የቴሌፎን ጥሪ መኖር ማወቅ የሚችለው? ለማንኛውም ካለፈው ጥቅምት ጀምሮ ኤፍቢአይ ውስጥ ምርመራ ይካሄድ እንደነበር ለመጀመሪያ ጊዜ ለሕዝብ ይፋ መውጣቱ በሪፐብሊካኑና ዲሞክራቶች መካከል ሰፊ ልዩነት መኖሩን አመልክቷል። ዲሞክራቶች የሚሉት ቀጣዩ እርምጃ መወሰድ ያለበት በዋይት ሃውስ ይሆናል ነው። የካሊፎርኒያው ዴሞክራቲክ ፓርቲ ተጠሪ አዳም ሺፍ ያብራራሉ። ፕሬዚዳንት ትራምፕ ያዋረዱትን ፕሬዚዳንት ኦባማን ብቻ ሳይሆን በዚህ የሐሰት ውንጀላቸው ሳቢያ እዚህ ያደረሱንን አሜሪካውያን ይቅርታ ለመጠየቅ ጥንካሬ ይኖራቸዋል ብዬ ተስፋ አደርጋለሁ። በዚህና ሌሎች ክሶች ላይ የማስረጃ አደናው በሴኔቱ የደህንነት ኮሚቴ ፊት የሚካሄድ ግልጽና ሕዝባዊ ስብሰባ በቀጣዩ ሳምንት ይቀጥላል ተብሏል። ሰለሞን ክፍሌ እንደዘገባው እናመሰግናለን። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው ስልክ መስመር 2022059942 የውስጥ መስመር 14 ከተቀበል ናቸው አስተያየቶቻችሁ ጥቂቱን እናሰማለን። ሀይ ቪዎች ለምናላችሁ በሐሙስ ማታ በምታስተላልፉት ፕሮግራም ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከህዝቡ ሰማንያ አራት ፐርሰንት የሚሆን በሰማንያ አራት በመቶ ይሄ ያለው አስቸኳይ አዋጅ በስራ እንዲቀጥል ወይ ደግሞ እንዲሻሻል ብለው እንዲህ አይነት ፊድባክ አግኝተናል ብለዋል። ማንን ነው የጠየቁት? ሆ እን ይሄ በጠቅላላ የኢህአደግ ስራ አስኪያጅ የሆኑ ሰዎችን ብቻ መሆን አለበት እንጂ የኢትዮጵያ ህዝብ በጠመንጃ እንግዲህ ቀንና ማታ ግዙም ብሎ ሌላቸው አይችልም እና ይሄ ነገር ምንም ውሃ አይቋጠርም። ክቡር ጠቅላይ ሚኒስትር እንደ አነጋገሮትን ትንሽ ቢያሻሽሉት ይሻላል። ምክንያቱም ምንም ይሄ እንደ ውሃ የማይቋጥር አባባል ነው። በጣም አመሰግናለሁ። ሌሎች እንደምን አላችሁ? ደህና ናችሁ ወይ? ከአዲስ አበባ እና ከዋሽንግተን የተጋበዙ እንግዶችን አቶ አሉላ እያነጋገሩ ነበረ። አቶ አታክልቲ የሚባሉ ሰው በአሁኑ ሰዓት ለወጣቱ የስራ ዕድል መከፋቱን ስራ እድል ለመክፈትም ጥረት መደረጉን ያነሱት ነገር አለ። ቀደም ሲል ይሄ ነገር ለምን አልተደረገም ተብሎ ብለው ሲጠይቋቸው ትንሽ ሚይዙትም ይጨብጡትን ያጡ ነው የመሰሉ እና በጣም ግራ ተጋቡ። በእሳቸው ቦታ እንኳን አልሆንኩ ብዬ ነው ያሰብኩት እና እንዲያው በተቻለ ያህል ከፖለቲካ አመለካከት ውጭ ሆኖ ምሁራዊ አስተያየት በዛ እይታ ቢያዩት ጥሩ ነበረ። በተረፈ ለህዝቡ ትምህርት ከመስጠት ይልቅ ህዝቡ በጣም እንዲታዘብ ተማር ነው የሚሉ ሰዎች ምን ያህል ከፖለቲካ ወይም ከወገንተኝነት የሚናገሩት ንግግር ምንም ያልወጣ የመከላከያ ሚኒስትሩና ጠቅላይ ሚኒስትሩ የተናገሩትም ነገር አይጋጽም ብለው አይጋጽም በት ምክንያቱም አስረዳት ሲቸገሩ በአይነት ነገር ነው የታየው። አስተያየት የተሰጣችሁን አድማጮቻችን እናመሰግናለን። ሌሎቻችሁም በተጨባጭ በፕሮግራሞቻችን በቀረቡ በተስተናገዱና እናንተም ተከታትላችሁ አስተያየት አለን በምትሉት ላይ አቅርቡ፣ እናስተናግዳለን። ታዲያ አሁን እዚህ ግድም አዳንች የምሽቱን ምርጥ ዜማ እናሰማ። እሺ፣ ምንድን ነው የተመረጠ የተመረጠው ዛሬ በብርሃን ድጋፍ ነው። እስኪ እንከታተለው che hamein lumine me a gaya hai ne 的心安静。 ብርትኳኒ በማዲንጎ አፈወርቅ ነው። የብዙ ጊዜ ምርጫ ይመስላል። ማዲንጎ እናመሰግናለን። አድማጮች፣ ዛሬ ዕለቱ የዓለም የስነ ግጥም ቀን ነው። በአውሮፓውያን የዘመን አቆጣጠር በየዓመቱ መጋቢት 21 ቀን የሥነ ግጥም ባህል በዓለም ዙሪያ የሚወደስበት እለት ነው። የተባበሩት መንግሥታት የትምህርት የሳይንስና የባህል ድርጅት ዩኔስኮ እንደ አውሮፓውያን የዘመን አቆጣጠር በ1999 ዓ ም የሥነ ግጥም ንባብና የግጥም አጻጻፍ ባህል ህትመትና የጥበቡን ትምህርት በአጠቃላይም ለሥነ ግጥም ውዳሴ ይሄ ይሁን ዘንድ እለቱን ሰይሙታል። ለዕለቱ የሚመረጥ ግጥም ታዲያ አስቀድመን ባለ መጋበዛችን የተመረጠ ገጣሚ እናመጣለን። ስነ ግጥምን እንደ ስዕል፣ ቃላትን በብሩሽ በለመዱ ጣቶቹ ያቀልም የነበረው ያ ተወዳጅ ገጣሚና ሰዓሊ ገብረክርስቶስ ደስታን አንድ ግጥም ስለ ዕለቱ ምርጥ ግጥም ነውና፣ ስለ ግጥም ስለ ምሽቱ እናሰማለን። መነሻ ስዕል ትሰኛለች። መነሻ ስዕል አልቅም ይህ ጉዞ ማስመሰል መተርጎም በቀለም መዋኘት በመስመር መዋኘት ከብርሃን መጋጨት ለማወቅ ለመፍጠር ባዶ ቦታ መግባት መፈለግ መፈለግ አዲስ ነገር መፍጠር ከማይታየው ጋር ሄዶ መነጋገር ሕይወትን መጠየቅ ሐሳብን መጠየቅ ዓለምን መጠየቅ መሄድ መሄድ መሄድ ከጨረቃ በላይ ከኮከብት በላይ ከሰማዩም በላይ መጓዝ ወደ ሌላ ባዶ ቦታ መግባት በሐሳብ መደበቅ መፈለግ ማስገኘት አያልቅም ይህ ጉዞ። ገብረ ክርስቶስ ደስታ፣ እናመሰግናለን። አድማጮች ታዲያ እናንተን አልጋ በዝንምና ሳምንቱን መሰንበቻውን የተመረጠ ግጥም ያደረሳችሁን በሌላ ፕሮግራም እናቀርባለን። ላኩ እናስተናግዳለን። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና አዳነች ሳየ ነን። አሁን ወደ ሀኪሞን ይጠይቁ እንሄዳለን። ሀኪሞን ይጠይቁ እንሄዳለን። ፈጣንና የበዛ ልብ ፈጣንና የበዛ ልብ ትርታ ምንነት፣ ምልክቶቹ፣ የጤና እክል ሆኖ የሚወሰድባቸው ሁኔታና ሕክምና ሐኪሙን ይጠይቁ የተጀመረ ተከታታይ ቅንብር ነው። ሙያዊ ማብራሪያውን የሚሰጡን በዚሁ በዩናይትድ ስቴትስ የሚኒሶታ ክፍለ ግዛት የሄነፒን ካውንቲ የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙ ዶክተር ውብሸት አየነው ናቸው። አሉላ አመሰግናለሁ። ሀዳነች ወደ ዶክተር ውብሸት ልሂድ። ለመሆኑ የልብ አመታት ፍጥነት ድንገት ሲጨምር ወይም ሲጨምር የልብ መረበሽ ሲፈጠር በልብ ውስጥ ምንድን ነው የሚከሰተው? ዶክተር ውብሸት ብዙ ጊዜ እኛ ተከታትለ ነው ሌላ የጠለቀ ክትትልና ህክምና ያስፈልገዋል የምንለው አይነት የልብ አመታት መፍጠን ወይም መለየት የሚነሳው ልባችን እንደዚህ ተቀነባብሮ ከደቂቃ ደቂቃ ከሰከንድ ሰከንድ የሚመታው ውስጡ ልክ እንደ ኮሬንቲ ሽቦ ኤሌክትሪካል ሲስተም አለው ልባችን። እና አንዳንዴ ይሄ ኤሌክትሪካል ሲስተሙ እንደ ሾርት ሰርኪት ነገር ይሰራና እየተቀነባበረ በመምታት ፋንታ ዝም ብሎ አንድ ቦታ ጋር ይገባና የማትሆን ሾርት ሰርኪት ይፈጥራል። እና ይሄ ፕራይመሪሊ ኤሌክትሪካል የምንለው ችግር ነው የዚህ አመታቱን የሚረብሸው ማለት ነው። እና እንደሱ በሚሆኑበት ጊዜ ያው ልብ ፈጥኖ ይመታል። ልብ ደግሞ በጣም ፈጥኖ ከመታና ብዙ ጊዜ እንደሱ ከቆየ በደንብ ደም ማሰራጨት አይችልም። ያኔ ነው እንግዲህ ችግሮቹን የሚያመጣው መጥወልወሉን፣ ትንፋሽ ማጠሩን፣ ምን ማለቱን እና ዋናው ብዙ ጊዜ የምናየው ነገር ነው ፕራይመሪ ኤሌክትሪካል ፕሮብለም ነው እና አንዳንድ ሰዎች ይጠይቃሉ ልቤ ለምን አሁን ይሄ ለምን በድንገት ደረሰበት? አሁን ለምን ይሄ መጣበት? የምንነግራቸው ምንድን ነው ገና ሲወለዱ ጀምሮ ይሄ ነገር ነበረ ሰውነታቸው ውስጥ ይሄ ዋይሪንግ ሲስተሙ የልባቸው ያቺ ለየት ያለችው ነገር እዛ ነበረች፣ ግን ከእድሜ ጋር በተገናኘ ሁኔታ ወይም ደግሞ አንዳንድ ጊዜ ከህመም ሊሆናል። ለምሳሌ ጤና የነበረ ሰው ወይ ትንሽ ጠለቅ ያለ እንደ ንሞኒ አይነት ነገር ወይ እንደዚህ ያመውና ሰውነቱ ሲረበሽ ያቺ ሾርት ሰርኪቷ ትቀሰቀሳለች። በምትቀሰቀስበት ጊዜ እንደሱ አይነት ነገር ልታመጣ ትችላለች። ይሄ በጣም ኮመን ነው ብሎ የምናስበው ነው ፕራይመሪ ኤሌክትሪካል የሚባለው። ሌላ ጊዜ ግን ደግሞ ምን ይሆናል ያው ልብ እንግዲህ ዋናው ትልቁ ነገሩ ነው በአግባቡ ደም ለማሰራጨት ነው። እና አንዳንዴ ይሄ ደሙን የሚያሰራጨው ፓምፕ ፌል ሊያደርግ ይችላል። እና አንዳንድ ሰዎች ሀርት ፌልየር የሚባለውን ነገር ለምሳሌ ሰምተውት ሊያውቁ ይችላል። እና እንደሱ በሚሆንበት ጊዜ፣ ፓምፑ በደንብ በማይሰራበት ጊዜ አንዳንዴ የእሱን ምልክት ደግሞ ሊሆን ይችላል። የስራው መዛባት ማለት ነው። ዶክተር ብሸት እስኪ ደግሞ በቀድመው ውይይታችን ጠቀስ ያደረጓቸውን አነቃቂዎችን ቅመሞች ሚና ደግሞ መልከት እናድርግ። ምንድን ነው ሚናቸው? በአነቃቂነት የሚፈርጁ የተለያዩ ቅመሞች በብዙዎቻችን በተለይ እንግዲህ በኢትዮጵያውያን ደረጃ እንዲህ አይነት ነገር ሊያስከትል ይችላል የምንለው በየቀን ሁላችንም የምናገኘው እንደ ቡና እንደ ሻ አይነት ነገሮች አሉ ከሱ አልፈ ደግሞ ስታየው አንዳንዴ ሰው የማይጠረጥረው ግን እነዚህ ኦቨር ደ ካውንተር ለምሳሌ የሚወሰዱ መድኃኒቶች ያለ ሐኪም ፈቃድ መገዛት የሚችሉ መድኃኒቶች ማስታገሻ፣ ፋርማሲ ተሄዶ። በነገራችን ላይ እሱ ላይ ደግሞ አሁን አድማጮቻችን ከዚህም ከአሜሪካም ስላሉ ከባህር ማዶ ደግሞ ከኢትዮጵያም ስላሉ ለምሳሌ ኢትዮጵያ ውስጥ ራሱ ካለ ሐኪም ፈቃድ የሚገዙት መድኃኒቶች ለየት ይችሉ ሊሉ ይችላሉ እኛ ከምናገኛቸው ከዚህ ሀገር ማለት የአሜሪካ ፋርማሲ ትንሽ ሪስትሪክትድ የሆነ ነው። በቀላሉ ብዙ ነገሮች ማግኘት አይቻልም። ግን አንዳንድ ነገሮች ለምሳሌ እንደዚህ ካለ ሀኪም ፈቃድ የሚገኙ ነገሮች ሁልጊዜ ጊዜ ሰው መጠየቅ አለበት። ይሄ ነገር ውስጡ እንደ ካፊን፣ እንደ አንፌታሚን፣ እንደ አድሬናሊን ኤኒቲንግ እነሱን የሚመስል ነገሮች፣ እነዚህ ሁሉ እንግዲህ አሁን ልብን የሚፈታተኑ ኬሚካሎች ናቸው ማለት አነቃቂነት ያላቸው የልብ ምት በተፈጥሯቸው የሚጨምሩ ናቸው የሚጨምሩ ናቸው። ሌላ ያየነው አንዳንድ ጊዜ ሰዎች የሚጠቀሙበት ለምሳሌ ጫት ነው። ጫት አሁን ያው ስቲሚሌት እንደሚያደርገው ሁሉ ሰውነትን ብሎም ልብንም ደግሞ ይፈታተናል እና በዛ ጊዜ ልብ በጣም ልትመታ ትችላለች። አልኮሆል ትንሽ ለየት ያለ ጉዳይ ነው ያለው። አልኮሆል በአንድ በኩል ማነቃቃት ሳይሆን እንዲያውም ትንሽ ማረጋጋት፣ ማስተኛት እንደሱ ብሎ ሊያስበው ይችላል ሰው ግን አልኮል ደግሞ ከጨመረ አንዳንድ ጊዜ ትንሽ በተወሳሰበ መንገድ እሱም ደግሞ ሰውነታችን ውስጥ ያለው ደግሞ አልኮሆል ልብን ደግሞ ሄዶ ሊተናኮል ይችላል እና እነሱም ደግሞ ሌሎቹ ነገሮች ናቸው። ከነዚህ ከሚጠጡት ከሚበሉት ነገሮች ደግሞ ካለፍን ሌላው የምናየው ለምሳሌ አንዳንድ ጊዜ ሰዎች የሆነ ንጥረ ነገር ሬጉላርሊ ከሚበሉት ምግብ ከዛ ውስጥ ላይገባ ይችላል። ባለፈው ተነጋግረን ነበር፣ እንደ ፖታሲየም ማግኒዚየም የሚባሉ ንጥረ ነገሮች አሉ ልብ ሬጊለር በሆነ አመታት እንዲመታ የሚያስፈልገው ነገሮች አሉ እና አንዳንድ ጊዜ ያንን ወይ ሆዱና ሞት በሆነ የሆነ ነገር ስለታወከ ምግብ በደንብ የማይበላ ወይም የሚያስመልሰው ሰው ካለ እየደጋገመ ምን እያለ ከዛ ደጋግሞ ከማስመለሱ ጋር ምንድን ነው እያደረገ ያለው፣ ሰውነት ውስጥ ያለውን ንጥረ ነገር እያወጣ እሱን ሉዝ እያደረገ ነው ማለት ነው ያ ግለሰብ እና አሁን ለምሳሌ እንደሱ ሆነው ፖታስየማቸው ሎ ሆነው አይ አሞኝ ነበር አልበላሁም፣ እንደዚህ አልሆልኩም፣ አሁን ደግሞ ልቤ ስትመታ ይሰማኛል ብለው መጡ ሰዎች አሉ እና ደማቸውን ስንመረምር እሱ እንገነዘባለን። ቀላል ነገር ነው። መልሶ ያን ፖታሲየም መስጠት ነው። ልባቸው ይረጋጋል ማለት ነው። እና የተለያዩ ነገሮች አሉ። ከዚሁ ርዕስ ሳንወጣ ሌሎች በርከት ያሉ ጥያቄዎች አሉ። የአየር ቧንቧና የሳንባ ህመሞች በጣም የተለመዱ ናቸው በኢትዮጵያ ቅድም የገለጿቸውን አይነት ንጥረ ነገሮች ለጉንፋንና ለሳል በሚሰጡ ለአስም በሚሰጡ መድኃኒቶች አንዳንዴ ሰዎች ልቤ ከመ መጠን በላይ ፈጥኖ መታ ይላሉ። እነኚህ መድኃኒቶች ውስጥም አንዳንዶቹ ያለ ሐኪም ፍቃድ የሚገኙ ናቸው። አንዳንዶቹ የሐኪም ፍቃድ ይጠይቃሉ። ምን ያህል እየተለመደ ነው ለጉንፋን ለሳል፣ ለአስማ በመሳሰሉት የመተንፈሻ አካላት ህመሞች የሚሰጡ መድኃኒቶች ውስጥ ለአስም የሚሰጥ መድኃኒት አለ። ለምሳሌ አልቢትሮል የሚባል ይሄ በጣም ከሁሉ የተለመደው ይሄ ነው። ብዙ ሰው የሚሰጠው እና አልቢትሮል ሳምባ ውስጥ ያለውን ችግር ቢፈታም፣ ሌላው እንግዲህ በትንሹም ቢሆን ሁሌ የሚያደርገው ምንድን ነው? ልብን ያስመታል፣ ብዙ ያስመታል። እና ይሄ ይሄ የታወቀ ነገር ነው የምንጠብቀውም ነገር ነው እና ሰዎች ደጋግመው ደጋግመው በተለይ ውሰዱ ከተባሉ መጠን በላይ ከወሰዱ ምክንያቱም ትንፋሻቸው ካልተሻሻለ እንግዲህ የሚሻለኝ ደግሜ በወስድ ነው ብለው የሚወስዱት ነገር ይሆናል። ግን እዚህ ላይ ነው ማሰብ ያለባቸው፣ ያን ያህል ውሰዱ ያልተባለበት አንዱ ምክንያት ልባቸው ጋር ደግሞ ረብሻ እንዳይፈጥር ነው። እና እንደ አልቢውትሮን አይነቶቹ እንደሱ ያደርጋሉ። አንዳንድ አሉ በነገራችን ላይ አልቢውትሮን የሚመስሉ ካለ ሐኪም ፈቃድ እኛም ሀገር ሌላም ሀገር ከፋርማሲ መገዛት የሚችሉ ልክ እንደ እሱ የሚመስል ስራ ያላቸው መድኃኒቶች አሉ እና ለዚህ ነው ፋርማሲ ሲኬድ አሁንም ልቤ እንደዚህ የመምታት ችግር አለባት ወይም እንደ እሱ አይነት ነገር አስጨንቆኝ ያውቃልና ይሄ የምገዛው ነገር እንደዛ አይነት ባህሪ አለው ወይ ብሎ ማገናዘብ ያስፈል። ዶክተር ውብሸት ይሄ የመወሳሰብን ሁኔታ ጠቆም አድርገዋል፣ በዚህ መድኃኒት ሊከተል የሚችለውን በማንሳት ምን አይነት ሁኔታዎችስ ከዚህ የልብ ከወትሮ ፈጥኖ መምታት ወይም መረበሽ ሊከተል ይችላል? ጥያቄው ቀረበ እንጂ ውይይቱ አልተቋጨም። ሰዓታችን ስላለቀ ግን ቀጥ በቀጠሮ ነው የምንለያየው። ለሁሉም ደንበኛችንን፣ እንግዳችንን ዶክተሩ ብሽታዬ ነው እናመሰግናለን። አሉላ የሚቀጥለው ዝግጅታችን ከስቱዲዮ የሚያስወጣን ይመስለኛል። ሰሎሞን አባተ በአሁኑ ወቅት ከውጭ ዘገባ ይልክልናል። ልክ ነህ። ለምንድን ነው የሚልክልን አዳነች? ልክ ነው። ዘገባ ይኖረናል። ብዙም ባንርቅ እዚሁ ዋሽንግተን ዲሲ ውስጥ ነው። ሰለሞን በስልክ ነው የሚመጣው። ከዚያ በፊት ግን የዝግጅቱን መግቢያ እናሰማና ሰለሞንን በስልክ እናመጣለን። ሰለሞንን በስልክ አግኝተነዋል። ሰለሞን እንደምን ዋልክ? እና ይስጥልኝ አሉላና ዳነች፣ እንደምንዋላችሁ። ዋሽንግተን ዲሲ በሚገኘው የዓለም ባንክ በሚደረግ ጉባኤ ላይ እንዳለህ ነው ጠቀስ ያደረግ ነው። ታዲያ ጉባኤው ምንድን ነው? እስኪ ጉባኤውን እናስተዋውቅ፣ ይዘቱን፣ ለምን ያህል ጊዜ እንደሚቆይ፣ እነማን እንደተሳተፉ እንደርደር። እሺ አሉላም ይሄ ጉባኤ የሚካሄደው በመሬት ይዞታዎችና በመሬት ይዞታና በድህነት ላይ አተኩሮ ነው አስራ ስምንተኛው ዓመታዊ ስብሰባ ነው የዓለም ባንክ ጉባኤ። እንዳልኩት በመሬትና በድህነት ሁኔታዎች ላይ ነው የሚያተኩረው። የዘንድሮው ጉባኤ መሪ ቃሉ ኃላፊነት ያለበት አስተዳደር በማስረጃ ላይ ለተመሰረተ አያያዝ ወይም አካሄድ የሚል ነው እና በዚህ ጉባኤ ላይ አንዳንድ ሰነዶች ላይ እንዳየሁት ከሺ ስምንት መቶ በላይ የተመዘገቡ ተሳታፊዎች እንደሚኖሩ ተገልጿል። ነገር ግን ወደ አንድ ሺ አንድ መቶም አንድ ሺ ሶስት መቶም ናቸው የመጡት የሚባል ነገር አለ። ትናንትና ነው የተጀመረው ይሄ ጉባኤ። ትናንት መክፈቻው ስነ ስርዓት ነበረ። ዋናዎቹ ወረቀቶች የሚቀርቡበት፣ ውይይቶች የሚካሄዱበት ሂደት ዛሬ ነው የተጀመረው እና ነገና ከነገ ወዲያ እስከ ሐሙስ ድረስ ይቀጥላል። ከዚያም አርብ የማጠቃለያ ቀን ነው የጉባኤያቸው። ከጉባኤው ተሳታፊዎች አንዱ እንደነገሩኝ አርብ ወደ ቨርጂኒያ ወጣ ብለው የመሬት አያያዙን ስርዓት በዚህ በዩናይትድ ስቴትስ ይከታተላሉ እና እነዚህ ተሳታፊዎች የመጡት ከመንግስት፣ ከትምህርት እና ምርምር ተቋማት መንግስታዊ ካልሆኑ ድርጅቶች፣ ከሲቪክ ማህበራት፣ ከግል ዘርፍና የዓለም ባንክ የልማት አጋሮች ከሚላቸው አካሎች እና ወገኖች ነው። እንግዲህ በአመዛኙ ለከተማና ለገጠር ልማት የመሬት ይዞታ የመብቶች መብቶችና አያያዝ ስራ አመራር፣ የመሬት ስሪትና ምዝገባ፣ የጾታ እኩልነት፣ አደጋን የመቋቋም አቅም፣ የአየር ንብረት ለውጥ ቅነሳ እና እነዚህና ሌሎችም የመሳሰሉ ጉዳዮች እየተነሱ ውይይት ይደረግባቸዋል። ባለሙያዎች ጥናቶችን ያካሂዱባቸዋል። ድጋፍ የሰጡት የጀርመን መንግስት፣ የአሜሪካ መንግስት፣ የእንግሊዝ መንግስት፣ የፈረንሳይ መንግስት የተባበሩት መንግስታት ድርጅት የተለያዩ ተቋማት እንደ ሀቢታትና ኤፍኤኦን የመሳሰሉ የኮሪያ መንግስት፣ ፊንላንድ፣ እና ቲምኔት ትሪምብል የሚባሉ የቴክኒክ የቴክኖሎጂ ኩባንያዎች እነ ኦርዴንስ ሰርቬይ የሚባል የካርታ ስራ ድርጅት አለም አቀፍ ነው እና እንደዚህ እንደዚህ አይነት ተቋማት ናቸው ይህንን ጉባኤ ያካሄዱት እና ተሳታፊዎቹም ተሳትፎዎች ያሉት በዚህ ሁኔታ ነው አሉና። መልካም ሰለሞን፣ በርከት ያሉ ጉዳዮች የተዳሰሱበት እናም በቀሪው ቀናት የሚዳሰሱበት ይመስለኛል። ቀደም ብለህ ቁጥሩ የበዛ ተሳታፊ ከተለያዩ ሀገሮች መምጣታቸውን ገልጸሃል እና ኢትዮጵያውያን ተሳትፎበት ይሆን? ከተሳተፉ ከተሳታፊዎቹ አንዳንዶቹን የማግኘት የማነጋገር እድል ገጥሞ ይሆን? የጥናት ጽሁፍ ያቀረቡ ሲኖርበታል። ተሳትፏል፣ በጣም ብዙ ናቸው። በነገራችን ላይ በዚህ መድረክ ላይ እየተሳተፉ ያሉ ወረቀቶች እያቀረቡ ያሉ ውይይቶችን እየመሩ ያሉ ዛሬም ብዙ አቅርበዋል። ነገም ከነገ ወዲያም የሚያቀርቡ አሉ፣ ልምዶቻቸውን፣ የጥናት ውጤቶቻቸውን የሚያቀርቡ እና በነገራችን ላይ ትንሽ ቀደም ብሎ ያነጋገርኳቸው አንድ ባለሙያ ነበሩ። ዶክተር መስፍን ጥላሁን ይባላሉ። እስኪ እሳቸው ያስተዋውቁበትን ራሳቸውን ላሰማ እየሰራን ያለ ነው። በኢትዮጵያ ከ1990ዎቹ በፈረንጅ ጀምሮ መሬት ተለክቶ ተመዝግቦ በይዞታ ማረጋገጫ የመስጠት ስራ ከ1990ዎቹ በፈረንጅ መጨረሻ ጀምሮ እስካሁን እየተካሄደ ነው። ሁለት አይነት አንደኛው፣ በ1990ዎቹ አንደኛው በ2005 በፈረንጅ የተጀመረ ነው። የኛ ጥናት ምንድን ነው? አንደኛው ጥናት እንትን የሚለው እንዴት ነው? ሴቶች እንደምናውቀው በኢትዮጵያ የመሬት ይዞታ ሕግ ማንኛውም በካልቸራል የሚሆን በእንትን አብዛኛው ወንዱ ነው ባለቤትነት ያለው አባወራው ነው። አሁን የኛ በመጀመሪያው በተለይ በትግራይ በመጀመሪያው የመሬት ታይትሊንግ ሰርቲፊኬሽን ስቴጅ ወንዶች አባወራው ነው ታይትሉ ያለው በሁለተኛው ግን የባለቤትነት መብት ቤተሰብ ውስጥ ሚስትም እኩል ተመዝግቧልና አሁን የዛን ኢምፓክት ነው ማየት የሞከር ነው። ሰላም። ይህ አሉላ እንደሰማኸው አንዱም ከዚህ የውይይት መድረክ መነጋገሪያዎች የጾታ ጉዳይም ትልቅ ቦታ የተሰጠው ነው። የመሬት ስሪትና ምዝገባ፣ የጾታ እኩልነት፣ አደጋን የመቋቋም አቅም፣ ያየር ንብረት ለውጥ ያልኩ ማለት ነው። ቀደም ሲል እና የህብረተሰቡ ሰፊ ክፍል በመሬት ይዞታ ላይ ግልጽ የሆኑ ድንጋጌዎችና አፈጻጸም ባለመኖራቸው ምክንያት መሬት ሊሰጥ የሚችለውን ያህል ማህበራዊና ምጣኔ ምጣኔ ሀብታዊ ጥቅም ሊሰጥ አለመቻሉም እየተነሳ ነው እና ከውይይቱ ዋና ዋና ነጥቦች መካከል አዳዲስ የመረጃ ምንጮችን ማየት አለ። ድሮኖችን መጠቀም ጨምሮ አጠቃላይ የሆነ የመሬት ይዞታ አመዛግብትን መያዝና ማሻሻል፣ ግንኙነትን ማሻሻል፣ የተገኙና የተሻሻሉ መረጃዎችን እንዴትና እንዴት መተንተንና መጠቀም እንደሚቻል እነዚህ እነዚህ ንግግሮች ይደረጋሉ። እና የመሬት ስሪት ጉዳይ በጣም ስፋት ያለው ነው። ከልማት ጋር የተያያዙ ናቸው። ግዙፍ ከሆኑ ልማቶች ጋር ከእርሻዎች ጋር እና የከብት አርቢውም ህይወት ከዛው ጋር ተያይዞ የሚመጣ ነው እና ለመሆኑ የኢትዮጵያን የመሬት ይዞታ ስንመለከት፣ የመሬት ስሪት ስንመለከት የገጠር መሬት የህዝብ ነው እና የተለያዩ አይነት የስሪት አይነቶችን በአንድ ሀገር መያዝ አይቻልም ወይ ብዬ ጠይቄያቸው ነበረ ዶክተር መስፍንንና እንዲህ ብለውኛል። ኒዮ ክላሲካል ኢኮኖሚክስ እንትን ምንድን ነው የሚለው መሬት ፕራይቬት እንትንን ሰፖርት ያደርጋል። ያ ግን ፕራክቲካሊ የተለያዩ ሀገሮች ይሰራል ማለት አስቸጋሪ ሊሆን ይችላል። የሀገሪቷን ኮንቴክስት ማየት ተጨባጭ ሁኔታ ያለውን እንዴት ነው መሬት ምንድን ነው ከሁለቱም ሳይድ ፖዘቲቭም ኔጌቲቭም አርጊመንቶች አሉ። አንድኛው ብቻ ነው የሚጠቅመው ብሎ መፈረጁ አስቸጋሪ ነው። የግል ይዞታ ነው የሚጠቅመው ብሎ መፈረጁ ወይም የመንግስት መሆን አለበት ወይም የህዝብ መሆን አለበት የሚለው መፈረጁ አስቸጋሪ ነው የሚሆነው ምክንያቱም የአንድን ሀገር የውስጥ ኮንቴክስት እንዴት ነው ለአንድ አድሚኒስተር ሲደረግ የቆየው ምንድን ነው ፍርሃት፣ ስጋቻዎቹ በሁለቱም ኮምፕሮማይዝ ስቴጅ ይኖረዋል። የአንድ ሀገር እንትን የመደራደር እንትን ማለት እንትን እና አት ሰም ፖይንት ግን ትሬንዱ ወደ ፕራይቬት ኦነርሽፕ ሊያደላ ይችላል። አሁን ባለው ትሬንድ ግን እኛም ያየ ነው። ምንድን ነው ለምሳሌ በግሩፕ የተደራጁ እንትኖች ጠይቀናቸዋል። የመሬት ሳይሆን የሌላ ለምሳሌ የተሰጣቸው መሬት ላይ ዛፎች አሉ፣ ቁጥቋጦች አሉ እና መሬት ባለው የኢትዮጵያ አሁን ኮንስቲትዩሽን እናንትን መሬት የመንግስት ነው እና በተለይ የገጠሩ መሬት የከተማውም እንደዛ ነው እና የገጠሩ መሬት ፍራቻው ሪዲስትሪቡትም አይደረግም። አሁን የመሬት ፖፑሌሽን እያደገ ነው የመጣው። አሁን ለምሳሌ በ1960ዎቹ አካባቢ አማካይ የመሬት ይዞታ የሚታረስ መሬትና የሌላ የግጦሽ መሬት አጠቃላይን ጨምረህ የእርሻ የሚሆን መሬት ሁለት ነጥብ አራት ሄክታር በሰው ነበረ አሁን ወደ ዜሮ ነጥብ ሶስት በታች ወርዷል። ቁጥር መጨመሩ እየትን ያለ እና አሁን ምንድ ነው እንደዚህ ባለው ሲትዌሽን ውስጥ ፕራይቬት ብታደርገው ስሞል ላንች ያለው ስጋቻ ምንድ ነው መሬት የመሸጥ ነው፣ የመንግስት አርጊመንት ነው። በሌላ በኩል ፕራይቬታይዝ ብታደርግ ሞር ኢንቨስትመንት አትራክት ታደርጋለህ። ግን ኮንዱሲቭ የሆነ አት ሳም ስቴጅ ተስማሚ የሆነ እንትን ሲኖር ለምሳሌ አብዛኛው ህዝብ እየተማረና ወደ ኢንዱስትሪ ሰርቪስ ሴክተር employment and yeah uh, at some point there will be less land in uh, farming አያተኩርም አሁን። ወደ አይሆንም አሁንም ያለውን ሲቹዌሽን ስታይ ወደ እርሻ የሚሄድ ብዙ ሰው ኢንትረስትድ አይደለም። እና ትልልቅ እርሻዎች ይጠቅማሉ ማለት ደግሞ ሁልጊዜ አግባብ ላይሆን ይችላል። ምክንያቱም ትልቅ እርሻዎች በሄዱ ቁጥር ምንድነው ወደ አንድ አይነት ሞኖካልቸር ፕሮዳክሽን ነው የሚሄዱት። ያ ደግሞ ምን ይሆናል ያለውን ባዮዳይቨርሲቲ ምን እያጠፋ የመሄድ እንትና እና ዝም ብሎ ሜንስትሪም ኢኮኖሚክስ የሚለውን ስራ ሳይሆን ከኤንቫይሮንመንትም ከምንም አሁን በኢትዮጵያ ውስጥ ኢትዮጵያ በባዮዳይቨርሲቲ የታወቀች ሀገር ነች። እዚህ ግን ስሞል ስኬል ላንድ ሆልደርስ የተጣጣጠሰ መሬት የያዙ ገበሬዎች ለዛ የራሳቸው ኮንትሪቢሽን አላቸው። ዋናቸው መደበኛ አሁን ያን ላርጅ ስኬል እያመጣህ ከሄድክ ምንድን ነው ያ ሁሉ ዲቫስቴት ይሄዳል። ነገሮችን ከተለያየ ሳይድ ማየት ያስፈልጋል። ሰለሞን እንግዳህን ዶክተር መስፍንን እናመሰግናለን። እንግዲህ ግሩም ጉባኤ ይመስለኛል። ሌሎች ቃለምልልሶችና ዘገባዎችም እንደሚኖሩ ተስፋ እናደርጋለን። ሰዓታችን አልቋልና ትመለሳለህ። እግዜር ይስጥልን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሩሲያ በዩክሬን ግዛት ስር የነበረችውን ክሪሚያን ጠቅልላ ከያዘች ሶስት ዓመታት ተቆጥረዋል። ሩሲያ ይህንን ያደረገችው በጦር መሳሪያ በመታገዝ እና በማስፈራራት የክሪሚያን ነዋሪዎች ድምፅ እንዲሰጡ በማስገደድ ነው። ይህ የድምፅ አሰጣጥ ሂደትም በህገ ወጥ መንገድ የተከናወነ እንደነበር በቅርቡ ጋዜጣዊ መግለጫ የሰጡት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ማርክ ቶነር ተናግረዋል በማለት የዕለቱ ርዕሰ አንቀጽ ጽሁፉን ይጀምራል። ማርክ ቶነር አያይዘው የዩናይትድ ስቴትስ መንግስት ለዚህ መጋቢት ሰባት 2006 ዓ ም ለተከናወነው የድምፅ አሰጣጥ ተብዬው እውቅና አይሰጥም። ይህ ህዝቡን በህገ ወጥ መንገድ አስገድዶ በስመ የራስን እድል በራስ መወሰን የተደረገ ድምጽ አሰጣጥ ዓለም አቀፍ ህግን የሚጥስና የዩክሬንን ሉዓላዊነት ድንበር የሚዳፈር ነው ማለታቸው ይጠቀሳል። የሩሲያ ባለስልጣናት ክሪሚያን በቁጥጥራቸው ካደረጉ ካለፉት ሶስት ዓመታት ጀምሮ በባህረ ገብ መሬት የሚነሳውን ተቃውሞ ሁሉ በተለያዩ ዘዴዎች እያፈኑ ነው ይላል ርዕሰ አንቀጹ። በመቀጠልም የሰብአዊ መብት ተቆርቋሪ ድርጅቶች አስገድዶ መሰወርን፣ ያለ ፍርድ ሂደት ግድያን፣ ማሰቃየትና በአእምሮ ህሙማን ሆስፒታል ውስጥ ጤናማውን ሰው ማሰቃየትን ጨምሮ ሌሎች ግፎች እንደሚፈጸሙ መጠቀሳቸውን ቶነር ተናግረዋል። ትውልደ ታታር ክሪሚያውያን፣ የዩክሬን ዝርያ ያላቸው የዩክሬን የፖለቲካ ታጋዮችን የሚደግፉ ነፃ ጋዜጠኞች በፖለቲካ ምክንያት መሳደድና አፈና ደርሶባቸዋል ይላሉ ማርክ ቶነር። ርዕሰ አንቀጹ በመቀጠልም ወራሪ የሩሲያ ባለስልጣናት ነፃ መገናኛ ብዙሃንና መንግስታዊ ያልሆኑ ድርጅቶች እንዲዘጉ ማድረጋቸውን ይጠቅሳል። ባህረ ገቧን መሬት ለመጎብኘት የጠየቁ ዓለም አቀፍ ታዛቢዎችም ፈቃድ እንዳልተሰጣቸው የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ማርክ ቶነር ተናግረዋል። ከዚህ በተጨማሪም ይላል ርዕሰ አንቀጹ ሀተታውን ሲያጠቃልል። ከዚህ በተጨማሪም በቅርቡ የወጣው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሰብአዊ መብት ሪፖርት በክሪሚያ በነጻነት የማምለክ መብት መታፈኑንና የሩሲያ በሀገሪቱ ስልጣን ላይ ያወጣቸው ግለሰቦች የሰብአዊ መብቶችን የሚደፍሩትን ሕግ ፊት ለማቅረብ ምንም አይነት ደንታ እንደማያሳዩ ዘግቧል። ይህ እርምጃ ለሩሲያ የማያጎበድዱ ቤተ እምነቶችን ለማስፈራራትና ለወከባ እንዲጋለጡ ከማድረጉም በላይ በሀገሪቱ ህገ መንግስትና ማናለብኝነትን አንግሷል፣ ይላል ርዕሰ አንቀጹ። በመጨረሻም ሩሲያ የዩክሬንን አካል በሆነችው ክሪሚያ ራስን በነጻነት የመግለጽ፣ በሰላም የመሰብሰብ፣ የመሰብሰብና የመደራጀት እንዲሁም የሃይማኖት ነጻነት ማፈንንም እንድታቆም ቃል አቀባዩ ማርክ ቶነር ጥሪ አድርገዋል። ዩናይትድ ስቴትስ የሩሲያን የክሪሚያ ወረራ ደጋግማ ታወግዛለች። ሩሲያ ክልሏን በፍጥነት ለቃ እንድትወጣም ጥሪ ታደርጋለች። ሩሲያ ባህረ ገቧን መሬት ወደ ዩክሬን እስክትመልስ የጣልንባት የኢኮኖሚ እቀባም ይቀጥላል ያሉትን ጠቅሶ ርዕሰ አንቀጹ ሀተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች ስርጭታችን ወደ መገባደዱ ተቃርበዋል። በትላንቱ የስፖርት ዝግጅታችን ያልተካተተ አንድ ሰሞነኛ የስፖርት ዜና እናስቀድምና ወደ ማጠቃለያው እናመራለን። ኢትዮጵያዊ አትሌት ፈይሳ ሌሊሳ ከትላንት በስቲያ እሁድ በኒውዮርክ ግማሽ ማራቶን ተሳትፎ በድል አጠናቋል። ፈይሳ ሌሊሳ ከአምስት አመታት በኋላ ለመጀመሪያ ጊዜ ፈጣኑን ሰዓት አስመዝግቦ ሲገባ የተለመደውን ሁለቱን እጆቹን ከፍ አድርጎ የተቃውሞ ምልክቱን አሳይተዋል፣ ይላል የስፖርቱ ዝርዝር። በ2016 ኦሎምፒክ የብር ሜዳሊያ ተሸላሚ ፈይሳ ሌሊሳ እሁድ እለት አሸንፎ በአንደኝነት ያጠናቀቀው በአንድ ሰዓት ከአራት ሰኮንዶች በሆኑም ተመልክቷል። በሁለተኛው እንግሊዛዊው ካለም ሃውኪንስ በሶስተኛነት ደግሞ ሌላው ኢትዮጵያዊ ተሾመ መኮንን ማጠናቀቃቸው ተገልጠዋል። በሴቶቹ ባለድሏ አሜሪካዊቷ ሞሊ ሀደል ሆናለች። ለሶስተኛ ጊዜ በተከታታይ ማሸነፏ ነው። አድማጮች፣ ስርጭታችን ሊቋጭ ነው። የአሜሪካ ድምጽ ሬዲዮ የአማርኛ አገልግሎት በ19 በ22ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጆቻችሁን ያዳኒች ሳዬና እኔም አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከተተኪ ስርጭት መሐንዲስ ሱሌማን ታራዋሌ ከዋና አዘጋጇ ትዝታ ብላቸውና ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናብታለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል